የመላ ኢትዮጵያ አንድነት ድርጅት መኢአድ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ በጋራ ለመስራት ተስማምተዋል። ሦስቱም ድርጅቶች ትናንት እሁድ ዋሽንግተን ዲሲ ውስጥ ባካሄዱት ሕዝባዊ ስብሰባ ነው ይህንን ስምምነታቸውን ይፋ ያደረጉት። አዲሱ አበበ ስብሰባውን ተከታትሎ ነበር። የመኢአድ ፕሬዝዳንት ዶክተር በዛብህ ደምሴ የሰማያዊ ሊቀመንበር አቶ የሺዋስ አሰፋና የሸንጎ ሊቀመንበር ዶክተር ታዬ ዘገየ ፊርማዎቻቸውን ያሳረፉበት የአንድነት መግለጫ እንደሚያመለክተው የጋራ ስምምነት አስፈላጊነት የኢትዮጵያ ሁኔታ መግለጫው ላይ እንደተመለከተው ከመጥፎ ወደ እጅግ በጣም መጥፎ ስርዓት እየተሸጋገረ በመምጣቱ ነው። ከገዢው ክፋት ባሻገር የተቃዋሚዎች አለመተባበርም ለአገሪቱ ወደ ከፋ ደረጃ መድረስ ሌላው ምክንያት እንደሆነ በመግለጫው ላይ ተጠቅሷል። እኛ መኢአድ፣ ሰማያዊና ሸንጎ ይላል በትናንቱ ህዝባዊ ስብሰባ የተሰራጨው መግለጫ ፍሬ ሐሳብ። በኢትዮጵያ አንድነትና በዜጎች እኩልነት ከሚያምኑ ጋራ የውስጥና የውጭ ድርጅቶች የሚለውን አጥር በመስበር ከረጅም ጊዜ ምክክር በኋላ የድርጅቶቹ ስራ አስፈጻሚ ተወያይቶ ያጸደቀውን የመግባቢያ ሰነድና የፈቃደኝነት ደብዳቤ መሰረት በማድረግ በአደረጃጀት በብሔራዊ እርቅና በሌሎችም ፖለቲካዊ ተግባራት በጋራ ለመስራት ተስማምተናል። ወደ ሁለት መቶ የሚጠጋ ተሰብሳቢ ድጋፉን ከገለጠ በኋላ የእርዳታ ማሰባሰብ መርሃግብር ተካሂዷል። የጥያቄና መስክ ለጊዜም ተከናውኗል። ለአራት ሰዓታት ያህል በቆየው በትናንት ስብሰባ ተጋባዥ እንግዶች ዶክተር አክሎግ ቢራራ በአካል ዶክተር ፍቅሬ ቶሎሳ በስካይፕ በኢትዮጵያ ወቅታዊ ሁኔታ ላይ ንግግር አድርገዋል። ዶክተር አክሎግ አስከፊ ባሉት የኢትዮጵያ የጎሳ ፖለቲካ ላይ ሲናገሩ ከዚህ ለመዳን አንዱ መፍትሄ በኢትዮጵያዊነት ላይ ብሔራዊ መግባባት መፍጠር ነው ብለው በቅርቡ የአማራና የኦሮሞ ሕዝብ መሪዎች ያደረጉትን የጋራ መግባባት በምሳሌነት አውስተዋል። ኢትዮጵያዊነት በአንጻረ ጎሰኝነት በሚል ርዕስ የተናገሩት ዶክተር ፍቅሬ ቶሎሳ ደግሞ ብዙ ክፍላተ ሀገር ባላት ኢትዮጵያ የሕዝቧ የተለያየ ቋንቋ፣ ባህልና እምነት የሚከበርበት መዋቅር ሊዘረጋ ያስፈልጋል ብለዋል። ሶስቱም በጋራ ለመስራት ስምምነት ያደረጉት ድርጅቶች መሪዎች ያደረጓቸው ንግግሮች ተወራራሾችና ወቅታዊውን የኢትዮጵያ ሁኔታ ያገናዘቡ ነበሩ። የመያድ ፕሬዝዳንት ዶክተር በዛብህ ደምሴ አማራጭ የፖለቲካ ፓርቲ በኢትዮጵያ እንዴት በሚል መነሻ የቅንጅት ፓርቲን አጀማመርና የሰላማዊ ትግል ውጤቶች አስታውሰው ይህ አካሄድ አሸናፊ መሆኑንም አውስተዋል። ቅንጅት ለአንድነትና ዲሞክራሲ ሲመሰረት በሰላማዊ ትግል ይህንን ጨቋይ መንግስት በኖክ አውት ነው ያሸነፉት። ሰላማዊ ትግል ከዛ ሌላ ደግሞ አንድ ላይ ሆኖ መታገል ምን ያህል ውጤት ሊያስገኝ እንደሚችል ነው። ኢትዮጵያ ውስጥ ለውጥ አስፈላጊ ነው ብለው የጀመሩት የሰማያዊ ሊቀመንበር አቶ የሸዋስ አሰፋ ግን ምን አይነት ለውጥ ሲሉ ይጠይቃሉ?

ከካናዳ የመጡት ሊቀመንበሩ ዶክተር ታዬ ዘገየ የፓርቲዎች ህብረትና የኢትዮጵያ ህዝብ ትግል በሚለው ንግግራቸው ወቅቱ አሉ። ገዢው እየረገጠ መግዛት ያልቻለበት፣ ህዝቡ ደግሞ በቃኝ ያለበት ነው ብለዋል። አገራችን ያለችበትን ሁኔታ በአንድ በኩል አገዛዙ እንደ በፊቱ ረግጦ መግዛት ያልቻለበት፣ በሌላ በኩል ደግሞ ህዝብ በቃኝ ተረግጬ አልገዛም ለውጥ መምጣት አለበት ብሎ ያለበት ሁኔታ ነው። አፋኙ ስርዓት ሁላችንም እንደምናቀው እንደምናጠው የኢትዮጵያን ህዝብ ቀልብ አልማረከም። ሶስቱ ድርጅቶች ባወጡት የጋራ መግለጫ ይህ ስምምነታችን ለህዝባችን ጥያቄ ወቅታዊና ተጨባጭ መልስ የሚሰጥ በመሆኑ ኢትዮጵያውያን የትብብሩ አካላት እንዲሆኑና ሁለንተናዊ ድጋፋቸውን እንዲሰጡን እናሳስባለን ብለዋል። አድማጮች የዚህን ስብሰባ ሂደትና የስምምነቱን አስፈላጊነት በሚመለከት ከሶስቱም ድርጅቶች አመራሮች ጋራ የምናደርገውን ውይይት ከሰሞኑን እናቀርባለን።